ጠቅላይ ሚኒስትሩ በዓለሲመት የተቃውሞና ድጋፍ ሰልፎች ተደረጉ። የጠቅላይ ሚኒስትር አብይ አህመድን አምስተኛ ዓመት በዓለሲመት በማስመልከት በኦሮሚያ ክልል በርካታ አካባቢዎች የድጋፍ በአማራ ክልል አንዳንድ አካባቢዎች ደግሞ የተቃውሞ ሰልፎች ተካሂደዋል። ከሁለቱም ክልሎች በሰልፉ የተሳተፉ አስተያየት ሰጪዎች ለሰልፍ ስለወጡበት ምክንያት ተናግረዋል። በድጋፍና በተቃውሞ ስለተደረጉ የሰልፍ ትዕይንቶች አስተያየታቸውን የሰጡት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ፕሮፌሰር መረራ ጉዲና በሁለቱ ክልሎች የተካሄዱት ሰልፎች በለውጡ ሂደት የወደፊት አቅጣጫና በልዩ ልዩ በርካታ ጉዳዮች ላይ ዛሬም ድረስ ስምምነት ላይ አለመደረሱን ያሳያል ብለዋል። በድርድር ላይ የተመሰረተ የፖለቲካ መረጋጋት ካልተፈጠረ ችግሮች ተባብሰው አስከፊ ደረጃ ሊደርሱ ይችላሉ ሲሉም አሳስበዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበርና የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ በበኩላቸው ሰልፉ በተለያዩ ጽንፍ ላይ በሚገኙ ሊቃንና በመንግስት አካላት መሪነት እንደሚካሄድ ነው። ይህም ካለፈው ስህተት ባለመማር አገሪቱን ለሌላ ዙር ችግር ሊዳርግ የሚችል አካሄድ ነው። በመሆኑም አፋጣኝ መፍትሄ ይሻል ሲሉ አሳስበዋል። ኬኔዲ አባትን ያቀናበረው ጠቅላይ ሚኒስትር አብይ አህመድ ወደ መሪነት የመጡበትን አምስተኛ ዓመት በማስመልከት ትናንት መጋቢት 242015 ዓ ም በኦሮሚያና በአማራ ክልሎች የተለያዩ መልእክቶችን ያነገቡ ሰላማዊ ሰልፎች ተካሂደዋል። በኦሮሚያ ክልል የተደረገው የድጋፍ ሰልፍ ሲሆን ሰልፉ ከተደረገባቸው በርካታ የክልሉ አካባቢዎች መካከል አንዱ ከሆነው ከአምቦ ከተማ ለአሜሪካ ድምፅ ባልደረባ ፀሐይ ዳምጠው አስተያየታቸውን የሰጡ አቶ ግሩም ታፈሰ የተባሉ ግለሰብ በድጋፍ ሰልፉ መሳተፋቸውንና ለዚህም ምክንያታቸውን ገልጸዋል። ዶክተር አብይ አህመድ ወደ ስልጣን የመጡበት አምስተኛን ዓመት ለማክበር ሲባል ነው። ለኢትዮጵያ ብዙ ነገር ሰጥቷል። ለምሳሌ ቤኒሻንጉል፣ ጋምቤላን፣ አፋሪን፣ ሱማሌን ከዚዳ ሰጪነት ወደ አንድነት እንድመጡ አድርገዋል። በፖለቲካ ስም ተፈርጀው ወደ ውጭ ሸሽቶ የነበሩትንም ደግሞ ከእኛ ጋር እንዲታገሉ ብሎ መንግስት በራሱ አውሮፕላን ያስገባቸው እና ብዙ አስተዋጽኦ አድርጓል። ይሄ ብቻም ሳይሆን ደግሞ የመጠመር መጽሐፍ ሰዎችንም ደግሞ ሸጠው ትምህርት ቤቶች እንዲገነቡ ተደርገዋል። እንግዲህ የሚቀረው ትንሽ እንደው የሰላም ጉዳይ ትንሽ አንጻራዊ ነው። ትንሽ አሁን እሱም ደግሞ ከስጋት ትንሽ እንደው መለስ ብሎ አሁን ወደ ሰላም የማውረድ ወይም ደግሞ የማምጣት ደረጃ አለው። በኦሮሚያ ክልል የድጋፍ ሰልፍ ከተካሄደባቸው ከተሞች መካከል የምዕራብ አርሲዋ ሻሸመኔ ከተማም ትጠቀሳለች። በሰልፉ ከተሳተፉት መካከል መሆናቸውን የገለጹት ወይዘሮ ለሊሴ መንግስቱ ተከታዩም ብለዋል። ሰልፉ ያው ትናንትና የሚያመላክተው የዛሬ አምስት ዓመት ለእኛ የታሪክ ቀን ነው ብዬ ነው ማምለኔ ትናንትና የወጣንበት እንግዲህ ያው ከጠቅላይ ሚኒስቴራችን ጎን ለመቆም አለን ለማለት ነው። እንደ ኦሮሞ ሕዝብ ሰላማዊ ሰልፍ ወጣ ነው። በዚህ በአምስት ዓመት ውስጥ የእውነት ለመናገር ብዙ ለውጦች አይቻለሁ። በሰላም በልማት በኩል ያለው ነገር ተቆጥሮ የሚያልቅ ነገር አይደለም። በተቃራኒው በአማራ ክልል አንዳንድ አካባቢዎች ደግሞ የተቃውሞ ሰልፎች ተካሂደዋል። ሰልፎቹ ከተካሄዱባቸው አካባቢዎች መካከል የሰሜን ወሎቹ መርሳና ቆቦ ከተሞች ተጠቃሽ ናቸው። ከሁለቱ ከተሞች አስተያየታቸውን ለደሴው የአሜሪካ ድምጽ ባልደረባ መስፍን አራጌ የሰጡና ስማቸው እንዲጠቀስ ያልፈለጉ ግለሰቦች በተቃውሞ ሰልፎቹ መሳተፋቸውንና ለዚህም ምክንያታቸውን አስረድተዋል። የሰልፉ ዓላማ ትናንትና ጠቅላይ ሚኒስትሩ የተሾሙበት ወቅት ነው እና ከዛ ጊዜ ጀምሮ አማራ በታሪክ ውስጥ ገጥሞት የማያውቀው አፈና ግድያ መፈናቀል እየደረሰበት ያለበት ሁኔታ ነው አሁንም አልቆመም በተቀናጀ ሁኔታ እየቀጠለ ነው እንጂ ከስከዛሬው ትንሽ ለየት የሚያደርገው አሁን አማራን ከምድረ ገጽ የማጥፋት እንትን ፊት ለፊት እየተሳለጠ ያለበት ሁኔታ ላይ ስንሆን ለህልውናው ቢያንስ ይህንን ሰልፍ ማዘጋጀት አንደኛ ለወልቃይት የማንነቱ ጉዳይ እና ሁለተኛ ስለ ራያ የማንነቱ ጉዳይ በተመለከተ ነው። ሶስተኛ፣ በመካከል እና በወለጋ በኩል ያለቀውን ህዝባችንን መፈክር ተነስቷል። ከእነዚህ መካከል በጣም በይበልጥ ወለጋ ላይ የተደረገው ግፍ ሳይረሳ ማይካድራ ላይ የተደረገው ግፍ ሳይረሳ የማንነታችን ጥያቄ ተንጠልጥሎ እያለ ህዝቡ እንደዚህ ደሙን እያፈሰሱ እየሞተ መንግስት ውሳኔ ሳይሰጥበት በማለፉ አሁንም ወለጋ አካባቢ የነበሩ ሰዎች ተፈናቅለው የመጠው በየከተማው ሲለምኑ እናያቸዋለን። ከየት መጣችሁ ብለን ስንጠይቅ ራሱ ከህጻናት እስከ ትልቅ ከወለጋ እያሉ እያለቀሱ ነው ያሉት። በሁለቱ ክልሎች የተካሄደውን ሰልፍ በተመለከተ የሁለት ተቃዋሚ ፖለቲካ ፓርቲ አመራሮችን አስተያየት የጠየቀን ሲሆን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ሰልፎቹ ከአምስት ዓመት በፊት በመጣው የፖለቲካ ለውጥና በሌሎች በርካታ ጉዳዮች ላይ መግባባት አለመኖሩን የሚያሳዩ ናቸው ብለዋል። አጋጣሚዎችን በመጠቀም የፖለቲካ ትርፍ ለማግኘት የሚደረጉ ሩጫዎች ስለመኖራቸው ምን ያብራሩት። ያው እኔ በአጠቃላይ የኢትዮጵያ ፖለቲካ እንዳልሰከነ ያሳያል። የአቅጣጫ ምርጫ ላይ ባለውቱ የፈለጉ ወገኖች ያው እድል ሲያገኙ የማያደርጉበት ጉበት ምክንያት የለም። ዋና ጉዳይ ግን ለምን ተደረጉ፣ በተለይ ደግሞ እንዲህ አይነት ክፍፍል ስለምን ታየ የሚለው ጥያቄ ነው። ምክንያቱም ሰልፎቹ አኑ ሌላውን በዋናነት የሚቃወሙ እንጂ ወደፊት አቅጣጫ ላይ ሰፊ የሆነ ስምነት እንደሌለ በግልጽ የሚያሳይ ነው። ስለዚህ ድጋፉ ሚዛላ አግዞ እየሄደ እንዳለ የሚያሳይ ነው። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ምክትል ፕሬዝደንትና የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ በበኩላቸው ሰልፉ በተለያየ ጽንፍ ላይ በሚገኙ ልሂቃንና በመንግስት አካላት የሚመራ ነው ያሉ ሲሆን ይህም ካለፈው ስህተት ካለመማር ሀገሪቱን ለሌላ ችግር ሊዳርግ የሚችል አካሄድ ነው በማለት ተናግረዋል እንደ ሀገር በጣም አሳዛኝና ወቅት ላይ መድረሳችን እጅግ በጣም ነው ማዝ ነው። ይሄ ቤዚካሊ የኦሮሚያና አማራ እሊቶች የሚሰሩት ነገር እንጂ የሁለቱ ህዝብ ስራ አይደለም። ይሄ ይሄ በጣም መታየት ያለበት። ስርዓቱ ካድሬ ያደራጃል፣ በካድሬ ሰልፍም ይወጣል፣ ድጋፍም ያሰባስባል። እስከ መግደልም የሚሄድ ስራ የሚሰሩት እነዚህ ካድሬዎቻቸውን ይዘው የተነሱ የሁለቱ ክልል እሊቶች ናቸው። ይሄ ጥፋትን እርስ በርስ መጠፋፋትን ለህዝቡ የማኖር የወደፊት ትውልድ ስጋት የወደፊት ትውልድ ጥፋት አመሻሽተው ለማለፍ የተዘጋጁ እልቂቶች መፈጠራቸው ነው። እዚህ ጋር ያደረሰን በአምስቱ አመት ሂደት ራሱ ህዝብን የመስማት ነገር ፈጽሞ ሊታይ አልቻለም። ማናለብኝነት፣ በመሳሪያ መተማመን እንደገና ደግሞ የስሜት ህዋሳትን እየቀሰቀሱ ገፋፍቶ ይህን ማይቲ ሀይል ወደዚህ ጥፋት የሚወስድበትን መንገድ ነው ስርአቱ እየተጠቀመ የመጣው። ፕሮፌሰር መረራ ጉዲና እና ዶክተር ራሄል ባፌ ትናንት የተካሄዱ ሰልፎች ሀገሪቱን ወደ ከፋ ችግር ሊወስድ ይችላል ላሉት ፖለቲካዊ ቀውስ ማሳያ መሆናቸውን ጠቅሰው መፍትሄ ያሉትንም ሀሳብ ሰንዝረዋል። ከዚህ ደግሞ መውጫው ያው የተሳካላቸው ሀገሮች የወጡበት መንገድ በግልጽ በታሪክ እንደሚታወቀው ህዝቦች፣ መሪዎች ሙዚቃን ከመገዳደር ፖለቲካ ወጥተው ወደ መደራደር ፖለቲካ ሲገቡ ነው። ያ ደግሞ በሀቅ ላይ የተመሰረተ ሰጥቶ በመቀበል ድርድር ካልተካሄደ በስተቀር ውጤቱ ያው ዞሮ ዞሮ ውሃ ቅዳ ውሃ መልስ ነው የሚሆነው። ያው እንደሚታወቀው ባለፉት ሀምሳ አመታት ከንጉሱ መጨረሻ አመታት ጀምሮ አገሪቷ በቀውስ ድናጥ ነው ነሮች ከአንድ ቀውስ ወደ ሌላ ቀውስ ስንሸጋገል ነው የኖር ነው ይህ ማቆሚያ እንግዲህ የሚያገኘው ፖለቲካችን ማሰልጠን ስንችል ነው የስርዓቱን መሪነትም መቀበል ወይም መቀየር መደገፍ ወይም መቃወም የነዚህ የሁለት እሊቶችና የካድሬዎቻቸው ስራ ሳይሆን የኢትዮጵያውያን ጉዳይ ነው ይሄ ያ አሁን የእሊቶች እይታ ስለተበላሸ ነው ኢትዮጵያ በእነሱ እንደምትወሰን ማሰብ አሁንም የጀግና ጀግና ጨዋታውን አቁመው ከትላንት ተምረው ላይክ መደርደር አያስፈልግም። ብዙ ታይቷል በትግራይ ጦርነት። ከዛ ያልተማረ በህይወቱ ባለፈበት ስርዓት ያልተማረ ስርዓት ሰፕራይዝ ያደርጋል። ያው ዘሴም ስርዓት እኮ ነው። ትግራይና አማራ ላይ አሁን አፋር ላይ በተደረገው ጦርነት ያልተማረ አሁን ሌላ ደግሞ በአማራና በኦሮሚያ ባለው ሊማር ነው ያደለው። ከሌላው ሀገር ይማራል፣ እኛ በራሳችን እየፈጸምን ባለ ነው ልንማር ይገባል። አይ ቲንክ አሁን ይሄ ጊዜው ነው ብዬ ያስባለሁ። ቆም ብሎ መንግስትም ሰከን ብሎ የማሰብ አጋጣሚ ይሰጠዋል ብዬ ያስባለሁ። እሊቶችም ካድሬዎችም ተመልሰው ምን እየሰራን ነው ብለው ሊጠይቁ ይገባል። በኢትዮጵያ ከሚስተዋሉ ወቅታዊ ጉዳዮች ጋር በተያያዘ ሁለቱም የገዢው ብልጽግና ፓርቲ አባላት በሆኑት በኦሮሚያና ና በአማራ ክልሎች አመራሮች ዘንድ ጭምር በተደጋጋሚ የተለያዩ ተቃርኖ ያላቸው ሀሳቦች ሲሰነዘሩ መታዘብ ተችሏል። የሁለቱ ክልሎች አመራሮች በመካከላቸው አለ ያሉትን ችግር ለመቅረፍ ውይይቶችን ማድረጋቸውንና ስምምነት ላይ መድረሳቸውን በኮሚኒኬሽን ኃላፊዎቻቸው በኩል ማሳወቃቸውም የሚታወስ ነው። በሁለቱ ክልሎች መካከል ያለውን ሽኩቻ በተመለከተ በቅርቡ በ የነበረው የሕዝብ ተወካዮች ምክር ቤት ጉባኤ ላይ ጥያቄ የተነሳላቸው ጠቅላይ ሚኒስትር ዓብይ አህመድ ሽኩቻው አሳሳቢ እንደሆነ ጠቅሰው ይህ ግን ከማንም በፊት ኦሮሞንና አማራን የሚጎዳ ነው፣ በመሆኑም መስከን፣ መረጋጋትና መወያየት ያስፈልጋል ሲሉ ተደምጠዋል። በውይይትና በሀሳብ እንመን፣ ያለውን ጥላቻና ውጥረት እንቀንስ ሲሉ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።